ሀገርኛ ሪፖርት፣ ስልሳ አምስት ቢሊዮን ብር የት እንደደረሰ አለመታወቁ ተገለጸም። በቀድሞ አጠራሩ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ፣ በአሁኑ በአዲሱ አወቃቀር ደግሞ ኢትዮ ኢንጂነሪንግ ግሩፕ ላይ የሂሳብ ምርመራ አገልግሎት ኮርፖሬሽን ባደረገው የሂሳብ ኦዲስ ምርመራ 65 ቢሊዮን ብር የት እንደደረሰ እንደማይታወቅ ተገልጿል። በአገሪቱ ከሚገኙ ትልልቅ ድርጅቶች መካከል አንዱ የነበረው ሜቴክ ከተመሰረተ ከ2002 ዓ ም ጀምሮ እስከ 2012 ዓ ም ድረስ የነበረው የሂሳብ ኦዲት ከተሰራ በኋላ ከፍተኛ ኪሳራ መገኘቱን በቅርቡ የግሩፕ ዋና ስራ አስፈጻሚ ሆነው የተሾሙት አምባሳደር ሱሌማን ደደፎ ለሪፖርተር ተናግረዋል። የሂሳብ ምርመራ አገልግሎት ኮርፖሬሽን በሠራው ሪፖርት መሰረት 65 ቢሊዮን ብር የት እንደደረሰ ስለማይታወቅ የኦዲት ሪፖርቱን መሠረት በማድረግ መንግሥት እንዲሽራው ተጠይቆ ውሳኔ አግኝቷል ብለዋል። በዚህም መሰረት የተገኘው የኪሳራ ገንዘብ በዕዳ እንዳይመዘገብ መንግስት ሽሮታል ሲሉ ዋና ስራ አስፈጻሚው ገልጸዋል። በኦዲት የተገኘው ገንዘብ ምንም ስራ ላይ ያልዋለና በወቅቱ የነበሩ አመራሮች ተከፋፍለው የወሰዱት በመሆኑ በዚህ ተቋም አማካኝነት አንድ የህዳሴ ግድብ መስሪያ ብር መዘረፉን ሱሌይማን ደደፎ ተናግረዋል። በኢትዮጵያ የፖለቲካ ለውጥ ከተደረገ በኋላ ወታደራዊ ምርቶች ለብቻ እንዲሆኑ በመክፈል እንደ አዲስ የተዋቀረው ግሩፑ የደረሰበትን ሀብትና ዕዳውን የመለየትና ጥፋቶችን በመመርመር በህግ የሚገዛ ሀገራዊ ተቋም ለማድረግ እየተሰራ መሆኑንም አምባሳደሩ አስረድተዋል። የቀድሞ ሜቴ ከተመሰረተበት ጀምሮ እስካሁን ያለውን አጠቃላይ ሂሳብ ኦዲት መደረግ የተጀመረ መሆኑን እስከ 2012 ዓ.ም ድረስ ያለውን በማጠናቀቅ ከ2012 ዓ.ም በኋላ ያለው በሂደት ላይ መሆኑንም ተናግረዋል። በኦዲት ሪፖርቱ ግኝት መሰረት ከኪሳራው በተጨማሪ በሀብት ደረጃ የተመዘገቡት እንዲሸጡ በማድረግ ለግሩፑ ገቢ እንዲሆን እየተሰራ ነው ብለዋል ዋና ስራ አስፈጻሚው። የውጭ ጉዳይ ሚኒስቴር ዓለም አቀፉ የጥቁር ሕዝቦች የታሪክ የቅርስና የትምህርት ማዕከል በኢትዮጵያ ዋና ከተማ ዋና ቢሮውን ሊከፍት መሆኑን አስታወቀም። የሚኒስቴሩ ቃል አቀባይ አምባሳደር መለስ ዓለም በሰጡት መግለጫ ዓለም አቀፉ የጥቁር ሕዝቦች የቅርስ ማዕከል ህዳር 28 ቀን መቀመጫውን በአዲስ አበባ አድርጎ በይፋ እንደሚመሰረት ተናግረዋል። የጥቁር ሕዝቦች ማዕከሉ ኢትዮጵያን ዋና መቀመጫውን ለማድረግ የወሰነው ኢትዮጵያ ቅኝ ያልተገዛች ሀገር በመሆኗና ለፓን አፍሪካኒዝም ንቅናቄ ጉልህ አስተዋጽኦ በማበርከቷ እንደሆነ ቃል አቀባዩ ገልጸዋል። የማዕከሉ መስራች ልዑካን ባለፈው ዓመት ሚያዝያ ወር በኢትዮጵያ ባደረጉት የአስር ቀናት የሥራ ጉብኝት ከከፍተኛ የመንግስት ባለስልጣናት ጋር ተነጋግረው ነበር ብለዋል። ኢትዮጵያ ሁለተኛውን የቴሌኮም ፈቃድ ለጊዜው አራዘመች። የኢትዮጵያ መንግስት ሁለተኛውን ዓለም አቀፍ የቴሌኮም ፈቃድ ለመስጠት የጀመረውን የጨረታ ሂደት መሰረዙን ከገንዘብ ሚኒስቴር ሰምቻለሁ ሲል ሮይተርስ ዘግቧል። የገንዘብ ሚኒስቴር ከፍተኛ ኃላፊዎች የገበያውን አቅምና ፍላጎት መገምገም በማስፈለጉ የጨረታ ሂደቱ ተቋርጠዋል ማለታቸውን ዘገባው ጠቅሷል። በአሁኑ ወቅት የቴሌኮም ገበያው ፍላጎት የተወዳዳሪዎችን የጨረታ ምክረ ሐሳብ ሰነድ ለመቀበል የሚያስችል እንዳልሆነም የሚኒስቴሩ ኃላፊዎች መግለጣቸውን ዘገባው ጠቅሷል። በኢትዮጵያ ትምህርት ቤት ከገቡትና ዕድሜያቸው አሥር ዓመት ከሞላቸው ልጆች መካከል ዘጠና በመቶ የሚሆኑት በአግባቡ ማንበብ አይችሉም ተባለም። ይህን ሪፖርት ይፋ ያደረገው የዓለም ባንክ ነው። የዓለም ባንክ የትምህርት ጥራትን፣ ትምህርት የሚያቋርጡ ተማሪዎችን፣ እንደዚሁም የትምህርት ቤት የተማሪዎች ምገባን በተመለከተ ከፌዴራልና ከክልል የትምህርት ቢሮ ኃላፊዎች ጋር ምክክር አድርጓል። የዓለም ባንክ የኢትዮጵያ ትምህርትን በተመለከተ ባደረገው ጥናት ዘጠና በመቶ የሚሆኑት የአስር ዓመት ልጆች በአግባቡ ማንበብ የማይችሉ ናቸው ተብሏል። ከአራተኛና አምስተኛ ክፍል ተማሪዎች መካከል በትክክል ማንበብ የሚችሉት አንድ በመቶ ብቻ መሆናቸውንም ጥናቱ አመልክቷል። ድርጅቱ ለዚህ በምክንያትነት ከተነሳቸው ነጥቦች መካከል ልጆች በቶሎ ትምህርት ቤት አለመግባታቸው ዋነኛ ምክንያት ነው ብሏል። በተጨማሪም በከተማና በገጠር የአገሪቱ አካባቢዎች ለትምህርት ያለው አመለካከት ዝቅተኛ መሆንም ሌላው ምክንያት ነው ተብሏል። ሀገሪቱ በትምህርት ዙሪያ ከተደራሽነት ባሻገር ጥራት ላይ ከፍተኛ ትኩረት ሰጥታ መስራት እንደሚጠበቅባትም የዓለም ባንክ ጥናት አመልክቷል። በ23ኛው ታላቁ ሩጫ በኢትዮጵያ ውድድር በወንዶች ቢኒያም መሃሪ፣ በሴቶች ደግሞ መልክናት ውዱ አሸነፉም። በአዲስ አበባ በተካሄደውና ከ45000 በላይ ተወዳዳሪዎች በተሳተፉበት የዘንድሮው ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር የጎዳና ሩጫ ውድድር በስኬት ተጠናቋል ተብሏል። የዘንድሮ ውድድር ለሁሉም ሕፃናት ክትባት በሚል መሪ ሐሳብ መነሻውንና መድረሻውን መስቀል አደባባይ በማድረግ ተካሂዷል። በማስጀመሪያ ሥነ ሥርዓቱ ላይ ከፍተኛ የመንግሥት ኃላፊዎችን ጨምሮ በባርሴሎና ኦሎምፒክ አትሌት ደራርቱ ቱሉን በመከተል በ10,000 ሜትር የብር ሜዳሊያ ያገኘችው ደቡብ አፍሪካዊቱ አትሌት ኤላና ሜር እና ታዋቂው እንግሊዛዊ ኮሜንታተር ቲም ሃንቺንግስ በክብር እንግድነት ታድመዋል። በውድድሩ በወንዶች ቢኒያም መሐሪ ከኢትዮጵያ ኤሌክትሪክ አንደኛ በመውጣት ሲያሸንፍ፣ ዘነባ አየለ በግል ሁለተኛ፣ እንደዚሁም ጅራት አሌሊሳ ሦስተኛ በመውጣት አጠናቀዋል። በሴቶች አትሌት መልክናት ውዱ ከኢትዮጵያ ንግድ ባንክ በአንደኝነት መገርቱ ዓለሙ ከኤሊት ስፖርት ማኔጅመንት ሁለተኛ፣ እንደዚሁም ተኪና ማረ ሶስተኛ በመሆን ውድድራቸውን አጠናቀዋል። በሁለቱም ጾታዎች የውድድሩ አሸናፊ ለሆኑ አትሌቶች ለእያንዳንዳቸው የ200 ሺ ብር ሽልማት ተበርክቶላቸዋል። ታላቁ ሩጫ በኢትዮጵያ በዓለም ከሚከናወኑ አስር ታላላቅ የጎዳናዊ ውድድሮች አንዱ ሲሆን በአፍሪካ በአንደኝነት ይጠቀሳል። በ1994 ዓ ም የተጀመረው ታላቁ ሩጫ በኢትዮጵያ ከስፖርታዊ ውድድርነቱ ባሻገር የቱሪዝም መስህብ እየሆነ መምጣቱ ይገለጻል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።